የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ከእኩለ ቀን በኋላ በብሔራዊ ቤተ መንግሥት በጋራ በሰጡት ጋዜጣዊ መግለጫ ሁለቱም መሪዎች ቀደም ባሉት ሰዓታት የተወያዩባቸውን ጉዳዮች አጠር አድርገው አውስተዋል። ፕሬዚዳንት ኦባማ አገራቸው ከኢትዮጵያ ጋር ያላትን ከመቶ ዓመታት በላይ ያስቆጠረ ዲፕሎማሲያዊ ግንኙነት አስታውሰው ዛሬ ሁለቱ መንግስታት የደረሱበትን ጠንካራ ሁሉን አቀፍ አጋርነት አስምረውበታል። በመጨረሻም ቀጣይነትና ሁሉን አቀፍ እድገትም ሆነ ልማት እንዲሁም የተለያዩ ገጽታዎች ያሉትን ደህንነት ለማረጋገጥ መልካም አስተዳደርን ይጠይቃል ብለዋል። ከጠቅላይ ሚኒስትር ኃይለማርያም ጋር የነበራቸው ውይይት ግልጽ እንደነበረ የጠቀሱት ፕሬዚዳንት ኦባማ በኢትዮጵያ ቀጣይ እድገት ሊመጣ በሚችልበት መንገድ ላይ እንደተወያዩ ገልጸዋል። የኢትዮጵያ እድገት መቀጠል የሚወሰነው በመረጃ በነፃነት መንሸራሸርና ሐሳቦችን በግልጽ መለዋወጥ በማስቻሏ ነው። ሁሉም ድምጾች ሲሰሙ፣ ህዝቡ የፖለቲካ ሂደቱ አካል መሆኑን ሲያውቅ፣ ሀገር ይበልጥ ጠንካራ፣ ይበልጥ ስኬታማ፣ ይበልጥ በፈጠራ ችሎታ የተሞላች ትሆናለች ብዬ አምናለሁ። በመሆኑም ኢትዮጵያ መልካም አስተዳደርን ለማስረጽ ሰብአዊ መብቶችን፣ መሠረታዊ ነጻነቶችን ለማክበርና ዴሞክራሲን ለማጠናከር ልትወስዳቸው በሚገባ እርምጃዎች ላይ ተወያይተናል። ይህ ደግሞ ንግግሮቻችን ጥልቀት እያገኙ እንዲሄዱ የምንፈልግበት መስክ ነው። ምክንያቱም በኢትዮጵያ ተስፋና በህዝቧ በብርቱ እናምናለን። because we strongly believe in Ethiopia's promise and its people ሁለቱ መሪዎች አጭር የመግቢያ ንግግራቸውን ካጠናቀቁ በኋላ እድል የተሰጣቸው ጋዜጠኞች ያቀረቧቸው ጥያቄዎች ተጨማሪ ማብራሪያ ያስገኙ ይመስላሉ። ከቀረቡት ጥያቄዎች መካከል በዩናይትድ ስቴትስና በኤርትራ ውስጥ የሚገኙ አሸባሪ ድርጅቶች የኢትዮጵያን ጸረ ሽብር ትግል እያደናቀፉ ናቸው። ከዚህ አኳያ ዩኤስ አሜሪካ ኢትዮጵያን በምን ዘዴ ልትረዳ ትችላለች? የሚል ነበረ። የፕሬዚዳንት ኦባማ መልስ ግልጽ ነበረ። የሀገራቸው ፖሊሲ ሽብርተኝነትን በየትም ይቃወማል የሚል ነው የኢትዮጵያን መንግስት ጨምሮ ማንኛውንም ዴሞክራሲያዊ በሆነ መንገድ የተመረጠን መንግስት በኃይል ለመጣል የሚሞክርን ማንኛውንም ቡድን ይቃወማል ያሉት ፕሬዚዳንት ኦባማ ስለ አንዳንድ በኢትዮጵያ ስላሉ ቡድኖች ግን እንዲህ ብለዋል። ኢትዮጵያ ውስጥ በንቃት የሚንቀሳቀሱ በኢትዮጵያ መንግስት አመለካከት ብርቱ ስጋት የሚደቅኑ አንዳንድ ቡድኖች መኖራቸውን አውቃለሁ። የኛ የስለላ መረጃ ግን የሚጠቁመው ቡድኖቹ የኢትዮጵያን መንግስት ይቃወሙ እንጂ በሽብር ፈጠራ አድራጎት ውስጥ አለመግባታቸውን ነው። እኛ ይህንን የምንመዝንባቸው በጣም ግልጽ የሆኑ ደረጃዎችና መለኪያዎች አሉን። ሆኖም ለጠቅላይ ሚኒስትሩ እንደጠቆምኩት በምክክሮቻችንና እየጠበቀ በሚሄደው የስለላ ትብብራችን ትክክለኛ ችግሮችና እውነተኛ የሽብር አድራጎቶች ያሉባቸው ማስረጃዎች እንዳሉ እናያለን። ከእንዲህ ያለው ጉዳይ ጋር የተያያዘው ነገር የአንዳንድ የተለያዩ ቡድኖችን እንቅስቃሴ በምን በይነው አይነት ብይን ወይንም ትርጉሙ ላይ የሚወሰን ነው። ከዚህ ብዙ ቡድኖች የሚንቀሳቀሱባቸውን ሁኔታዎች በመረዳት ስለ ጉዳዮቹ እየተነጋገሩ ነው ወይስ በተቃውሞ እንቅስቃሴዎች ውስጥ ገብተዋል? በፖለቲካ ድርጅትነት እየተንቀሳቀሱ ነው ወይ? ለእነዚህ ጉዳዮች ባለን መረዳት ወይም በምንሰጠው ትርጓሜ ይወሰናል። ከእነርሱ ጋር ባንስማማ እንኳን ጥበቃ ልናደርግላቸው ይገባል። ይህ ዩናይትድ ስቴትስ ውስጥ የሚደረግ ነው፣ ደግሞም ሌላ የትም ቦታ ሊሆን የሚገባው ነው። ይህ ደግሞ ለዲሞክራሲ አስፈላጊ አካሉ ነው። ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከቀረቡት ጥያቄዎች መካከል ደግሞ በአገሩ የሚመሰገን የኢኮኖሚ እድገት እየታየ ቢሆንም ከአንዳንድ ወገኖች በዚች ሀገር የሰብአዊ መብቶች ረገጣን የመጠየፍ ነገር የለም ይሄ ደግሞ ወደ አንድ ሀገር ሊፈስ የሚችለውን መዋል ነዋይ ይገተዋል፣ የሚል አመለካከት አለ። ይህን ለመለወጥ ምን ይሰራሉ የሚል ነበረ? ጠቅላይ ሚኒስትር ኃይለ ማርያም በበኩላቸው ችግሩ እንዳላም ነው፣ ዋናው ፈተና ግን የሀገሪቱ ኢ ዴሞክራሲያዊ ባህል ነው ይላሉ in Therefore, we want to work on this issue. It's our concern. And, but uh, uh, something has to be understood. ኢትዮጵያ የሚጠበቅባትና እውነታው ብዙ ጊዜ የተለያዩ መሆናቸውን ሙሉ በሙሉ እንረዳለን። ስለዚህ በችግሩ ላይ ለመስራት እንፈልጋለን። ስጋታችን ወይም ጉዳያችንም ነው። ይሁን እንጂ ይህ እያቆጠቆጠ ያለ ዲሞክራሲ መሆኑን ሰዎች እንዲገነዘቡልን እንፈልጋለን። በዚህች አገር ውስጥ በመቶዎች ዓመታት ከተቆጠሩ ዲሞክራሲያዊ ያልሆኑ ልማዶችና ባህል ነው እየወጣ ያለነው በጥቂት አስሮች ዓመታት ውስጥ በእኛ አጋጣሚ ደግሞ በሃያ የዲሞክራሲ ግንባታ ዓመታት እኛ እየተጋፈጥናቸው ካለን አመለካከቶችና ችግሮች መላቀቅ ቀላል አይደለም። መንግስታቸው ጋዜጠኞችን እንደሚያስር ተጠቁሞ ይህ ሁኔታ እንዲሻሻል ምን እንደሚያደርጉ ጥያቄ የቀረበላቸው አቶ ኃይለ ማርያም የሰጡት መልስም ነበረ We need journalists. We need more of them and quality of them because we have not only bad stories to be told. but we have many success stories that has to be told and so we need ጋዜጠኞችን እንፈልጋለን። ብዙ ጥሩ ጋዜጠኞችን እንፈልጋለን። ምክንያቱም መጥፎ ብቻ ሳይሆን ብዙ ጥሩ ውጤት ያሳዩ ዜናዎችም ስላሉን አሁን እንፈልጋቸዋለን። ይህ በጣም አስፈላጊ ነው። የጋዜጠኝነትን ስነ ምግባር የሚከተሉ ጋዜጠኞች እዚህ ሀገር ውስጥ እንዲሰሩ እንፈልጋለን። ነገር ግን በሁሉም የሙያ መስኮች እንደሆነው ሁሉ በጋዜጠኝነትም ብቃት ያላቸው ሰዎች እጥረት አለብን። በሶማሊያ የአልሸባብን አሸባሪ ቡድን ሕልውና እንዲያከትም ለማድረግ በሚካሄደው ትግል ፕሬዚዳንት ኦባማ ኢትዮጵያ ያላትን መሪ ሚና አድንቀዋል። ማሪንስ ፎር ኤግዛምፕል ኢን ቱ ዱ ፋይቲንግ አብረን ባከናወናቸው ሁሉ እየተጋገዝን ቆይተናል። ለምሳሌ ወደ ውጊያው ወታደሮቻችንን ማስገባት አያስፈልገንም። ኢትዮጵያውያን ኃይለኛ ተዋጊዎች ናቸው። ኬንያውያንና ዩጋንዳውያን ጦራቸውን በብርቱ መሥዋዕት ማሰማራት ያውቁበታል። ምክንያቱም የአካባቢው መረጋጋት ያለውን ትርጉም ይገነዘባሉና ነው። ለዚህ ነው ሶማሊያ ውስጥ እየሰራን ያለነው ሁሉ ማሳያ መሆኑን ባለፉ ጊዜያት ደጋግሜ ስናገር የነበረው ፕሬዚዳንት ኦባማ የደቡብ ሱዳንን ጉዳይ ከአንድ ወር ባላነሰ ጊዜ ውስጥ ወደ አንድ ወሳኝ ምዕራፍ መሸጋገር እንዳለበትም አሳስበዋል። አንድ ነገር ወደፊት መግፋት እንዳለበት ሁላችንም እንገነዘባለን። ምክንያቱም ኢጋድ በጣም ለረጅም ጊዜ ከነዚህ ግለሰቦች ጋር በምክክር እየሰራ ይገኛል። በዚህ ጉዳይ ውስጥ ለዓመታት እየጣሩ የቆዩት የኛ ልዑካንም አንዳች አዲስ ምዕራፍ ውስጥ ለመግባት ጊዜው አሁን መሆኑን እየተናገሩ ነው። እስከፊታችን ነሐሴ 11 ድረስ አንዳች ለውጥ ካላየን በወገኖቹ ላይ ጫና መፍጠር የሚቻልባቸውን ሌሎች አማራጮቻችንን መጠቀምን ግምት ውስጥ እናስገባለን። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ፕሬዚዳንት ኦባማ ከዚህ ጋዜጣዊ መግለጫ በኋላ በደቡብ ሱዳን ጉዳይ ላይ ከሁለቱ ተፋላሚ ወገኖችና ከአካባቢው አገሮች እንዲሁም ከሌሎች የኢጋድ ፕላስ አካላት ጋር በመሆን እንደሚነጋገሩ ታውቋል። ፕሬዚዳንት ኦባማ ነገ በአፍሪካ ሕብረት ተገኝተው ንግግር እንደሚያደርጉም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ